በጉዱማሌ አደባባይ በደመቀ ሁኔታ ይከበር የነበረው የፍቼ ጨንበላላ በዓል በኮሮና ቫይረስ ምክንያት በሲዳማ ወረዳዎችና በሐዋሳ ከተማ ለባሰ ችግር የተጋለጡ ዜጎችን በመደገፍ እየተከበረ ነው። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ዝርዝር ዘገባውን ያስደምጠናል። በሐዋሳ ከተማ በሚገኘው ጉዱማሌ በመባል በሚታወቀው ስፍራ በሚሊዮኖች የሚቆጠሩ ህዝብ በተገኘበት በየዓመቱ የሚከበረው የሲዳማ ዘመን መለወጫ ፍቼ ጨንበላላ በዓል ዘንድሮ በቤት ውስጥ ተከብሮ እንዲውል ሸማግሌዎች ውሳኔ አስተላልፈዋል ያሉት የሲዳማ አስተዳዳሪ አቶ ደስታ ሌዳሞ በዓሉ በሚከበርበት ወቅት የተቸገረውትን በመርዳት መሆን አለበት ብሏል። የሲዳማ ዞንና የሐዋሳ ከተማ መስተዳድሮችም የተለያዩ ድጋፎችን ለነዚህ ዜጎች አድርገዋል። የፊቼ የጨንበላላ በዓል እንደሚታወቀው ከጥንት ከአባቶቻችን ጀምሮ ሲወርድ ሲዋረድ የመጣ በዓል ነው። በየአመቱ በሰፊው የሚከበር በዓል ነው። በባህሪውም አንድነትን፣ መሰባሰብን፣ አብሮነትን የሚያጠናክር በዓል ነው። በፍቼ ጨምበላላ በዓል የተጣላ ይታረቃል፣ የተለያዩ ቤተሰቦች ይሰባሰባሉ፣ እያጣ እንደዚሁ ድጋፍ ይደረግለታል። ያዘንም የሚጽናናበት የፍቼ ጨምበላላ በዓል ነው። በዓሉ በውስጡ ከሰው ልጆች አልፎ እንስሳቱን ካ የሚራራ ባህሪ ያለው ነው። የ2013 ዓመት ምት የፍቼ ጨምበላላ ዘመን መለወጫ በዓል ግንቦት 12 እና 13 2012 ዓ ምት እንዲውል ሽማግሌዎች ጥናታዊ እውቀት በመጠቀም በምናብ ወደ ጠፍር ተጉዘው የመሬት የፀሐይ፣ የጨረቃና የከዋከብትን ስርዓተ ውደት በማጥናት ትርጉም ሰጥተው ቢወስንም በአደባባይ እንዳይከበር በስዳማ ባህላዊ ሽማግሌዎች መልእክት ተላለፈው ባሳለፍነው ሳምንት ነበር። ምክንያቱ ደግሞ የዓለምን ሕዝብ በፍርሃት ማዕበል መናጥ ከጀመረ ወራትን ያስቆጠረው ኮሮና ቫይረስ ነው ተብሏል። ፍቼ ጨንባላላ በዩኔስኮ ቅርስነት የተመዘገበ ከስዳማ ተሻግሮ ከኢትዮጵያም አልፎ የዓለምን ቅርስነት መስፈርት ካሟሉ ከማይዳሰሱ አምስት የሀገሪቱ ቅርሶች ውስጥ አንዱ ሲሆን በዓሉ ዘንድሮ ፍቼ ጨንባላላ ለሰብአዊነት በሚል መሪ ሀሳብ እንደሚከበር አቶ ደስታ ተናግረዋል። በስዳማ ባህል ተመሳሳይ ችግር ሲፈጠር፣ ለአብነትም በህዝብ ዘንድ የተከበረ ቦታ ያላቸው እንደ ሞተ ያሉ የአገር ሽማግሌዎች የጎሳ መሪዎችና ታላቅ ሰው ሲያርፍ፣ እንዲሁም ረሃብና ማአት ሲደርስ በየቤቱ ብቻ እንደሚከበር ተገልጧል ይሁን እንጂ ይህንን ታሪካዊ እውነት ወደ ጎን በመተው ሆነ ተብሎ በጫና ተደረገ ነው እየተባለ የምናፈስ ወረሰምቻል ያሉት የሀገር ሽማግሌ አቶ ጥላሁን ቱቴ ውሳኔው የሽማግሌዎች እንጂ የመንግስትም የፖለቲካ ኃይላትም ጣልቃ ገብነት እንደሌለበት ተናግሯል። ቢሆን እንኳን አገሪቱ በህዝብ ተወካዮች ምክር ቤት በታወጀው የአስቸኳይ ጊዜ አዋጅ መሰረት መሰብሰብ እንደማይቻል መዘንጋት የለበትም ብሏል። አቶ ደስታ በበኩላቸውም የዓለምን ህዝብ ያስጨነቀው ወረሽ እንዳይዛችሁ በከፍተኛ ጥንቃቄ አክብሮ ሲሏት አሳስበዋል። በዓሉን የሚያከብሩ ወገኖቻችን እንደ ከዚህ በቀደሙ በከፍተኛ ደረጃ በመሰባሰብ በቤተሰብ ደረጃ ቢሆን ማዕድ በጋራ በመቁረስ በዓሉን ለማክበር ግባት ላይ የሚውሉ ሻፌታ የመሳሰሉ ሰፋፊ ሰው የሚያሳትፉ የአመጋገብ ሂደቶችና ስርዓቶች አሉ። እነዚህን ስርዓቶች ጭምር ስንከውን ጎረቤት በመጠራራት ነው የሚፈጸመው። ይሄ ሁኔታ በአሁኑ ጊዜ የማይቻልና ብናደርገው ከፍተኛ አደጋ ሊያስከትል የሚችል መሆኑን በመገንዘብ በዓሉን በቤተሰብ ደረጃ ብቻ አብሮ የሚኖር ቤተሰብ ብቻ በመሰባሰብ ሌላውን ግን አስቀድሞ ካለው በማካፈልና ሁሉም ባለበት በዓሉን በዛ ደረጃ እንዲያዘጋጅ ሊያሳልፍ በሚደረግ ሂደት ማክበር ይኖርብናል። የአዋሳ ከተማ ከንቲባ ተጠራቱ በየነም ፍቼ ጨምበላላ የስዳማ ሕዝብ በጉጉት የሚጠብቀውና ታላቅ በዓል መሆኑን ገልጠው በዓሉ የፍቅር የሰላምና የይቅርታ መሆኑን ተናግሯል። ዛሬ በአንድ መልኩ በዓሉ ላይ ያሉ ሴቶችን በፍቅር በአንድነት የተጣላን በመታረክ ሀገራችንን ቀጣይ ሰላም እንድትሆን በመጸለይ አባቶችም ሲሰልሙ ለነበረው ቀጣይ ጊዜያችን አዲሱ ዘመን የሰላም የጤና እንዲሆን እየተመኘን አንዱ የበዓሉን ሴቶችን የምናጠናከርበት ይሆናል። ሁለተኛው በአሁኑ ሰዓት ያጋጠመንን ወረርሽን በጋራ በመሆን በመተባበር ርቀታችንን በመጠበቅ ንጽህናችንን በመጠበቅ ቸልተኝነቱን በማስወገድ በሽታው እንዲቆምና ከሀገራችን ሊወጣ በጋራ የሚሰራበት ጊዜውን በማሰብ ነው። በዓሉን በማስመልከት ስድስት ሚሊዮን ብር የሚገመት ምግብ ነክና የንጽህና መጠበቂያ ቁሳቁሶች ለተቸገሩ ዜጎች መታደሉን የዞኑ ነው አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታሪጉቱፋ ተናግሯል። ድጋፉ የተደረገላቸው የይርጋለም የአለታ ወንዶና የሐዋሳ ከተማ ነዋሪዎች የተሰማቸውን አለኝተኝነት ተኝነት ተናግረዋል። ጌታ ይባላለሁ። እግዚአብሔር ያደረጉት ነገር ሁሉ አመሰግናለሁ። እግዚአብሔር ይኸው የቤታቸውን በረከት እግዚአብሔር እንደዚህ ያድርግላቸው። በጣም ሰው ቤት ጥገኝነት ነው የምኖረው። ሰው ከፍዬ ለመኖር አቅም የለኝም። ከልጆች ጋር አንድ ወንድ ልጅ ሴት ሁለት ሆነ ሶስታችን ነው የምንኖረው። ምንም በኋላ እናት አባት የሚደግፈን ነገር ምንም በራሰ ረፍቼ መንገድ ዳር ቆርጬ ሸንኮራ ምናምን ብዬ ነው የምኖረው የተሰጠኝ ክፍር ነ ዱቄት ዘይት አለ ሳሙና ስኳር አለ እግዚአብሔር ይባርካቸው ሰቶናል እኔ አንድ የሁለት ወር እጠቀማለሁ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የፍቼ ጨምባላላ በዓል በማስመልከት ባስተላለፉት መልዕክት ሲዳማዎች ከአሮጌው ወደ አዲሱ ዓመት የመሸጋገሪያ ተምሳሌት በሆነ ሁሉቃ ልጆቻቸውና ከብቶቻቸውን በማሳለፍ በአሮጌው ዓመት የነበሩ ችግሮች መከራዎችና በሽታዎች ከኋላችን ቀርተው አዲስ ወደ ሆነውና ብሩህ ተስፋ ወደሚታይበት የብልጽግና ጎዳና እኛን የሚመራን በማለት ያምናሉ ብለዋል ጠቅላይ ሚኒስትር አብይ አህመድ። እኛም አለማችንና አገራችንን ስጋት ላይ የጣለውን የኮሮና ቫይረስ ወረሽኝ ፈጣሪ ከኋላችን አስቀርቶ በአዲሱ ዓመት ወደ ብልጽግና ጎዳና እንዲመራን ከሲዳማዎች ጋር ፈጣሪን እንማጸናለን ነው ያሉት። የዘንድሮውን የፊቼ ጨምባላላ በዓልን በደማቅ ሁኔታ ለማክበር ሁላችንም ስንጓጓ የነበረ ቢሆን ያለው መግለጫቸው፣ የሲዳማ ሽማግሌዎች ዓለማችን ያለችበትን ሁኔታ በመረዳት በዓሉ በቤት እንዲከበር ያስተላለፉት ወቅታዊ መልእክት ለሀገራቸውና ለህዝባቸው ኃላፊነት የምሰማቸው ከምንም ነገር በላይ የሰው ህቤት የሚገዳቸው መሆኑን ያሳየ በመሆኑ አድናቆትን ይገልጻሉ ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘርቢዮስ፣ አዋሳ።